በሐረማያ ዩኒቨርሲቲ ተማሪዎች ከትናንትና ጀምሮ የተቃውሞ ሰልፍ እያደረጉ መሆናቸው ታውቋል። በተቃውሞው ሁለት ተማሪዎች መጎዳታቸውን የገለጹት የዩኒቨርሲቲው ፕሬዚደንት ዩኒቨርሲቲው ከአመሻሹ ጀምሮ ተረጋግቷል ብለዋል። በተቃውሞ ሰልፍ ኦሮምኛ የፌዴራል ቋንቋ እንዲሆንና ሌሎችም ጥያቄዎች መነሳታቸውን ቪኦኤ ያነጋገራቸው ሰዎች አመልክተዋል። አዲስ ቸኮል ዝርዝር አለው። በዩኒቨርሲቲው እየተማረ የሚገኝና ስሙን መግለጽ ያልፈለገ አንድ ተማሪ ኦሮምኛ የፌዴራል የስራ ቋንቋ እንዲሆን እንዲሁም ድሬዳዋ፣ አዲስ አበባና ሐረር በኦሮሚያ ክልል ስር እንዲሆኑ በወለጋ ላይ የተተገበረ ያለው ኮማንድ ፖስት እንዲነሳ እንዲሁም የኦዴፓ ጽህፈት ቤት ኃላፊ አቶ አለሙ ስሜ እንዲነሱ የሚጠይቁ ጥያቄዎችን ይዘው ሰልፍ ወጥተው ነበር። የዩኒቨርሲቲው ፕሬዚዳንት ዶክተር ጀማል ዩሱፍ የተዘረዘሩት ጥያቄዎች ስለ መነሳታቸው ጠይቀናቸው ነበር። እኔ ላይን ባይ ላይን እንደዚህ ሰልፍ ምን እንደነበረ ነው ብዙዎቹ ያሰምተዋል ብሎ ያሉት። ይህ ግን ሀንድረድ ፐርሰንት የተማሪው ሙሉ በሙሉ ድምፅ ነው ማለት ሊያስቸግር ይችላል። በሁለቱ ቀናት በአጠቃላይ ስለተፈጠረው ነገርም ዶክተር ጀማል እንዲህ ይላሉ። ፍቃድ ባይኖርም ወጡ። ከወጡ ይሁን ጠብቁ ብለናቸው የጥጥ አካላቶች እየጠበቁ ነበረ። ወጥተው ሲመለሰው አካባቢ አንድ ልጅ ፖሊስ ጋር በተፈጠረው ግጭት ትንሽ ይጎዳል። ያ ልጆችን ሞሽን ቀይሮ አስለቃሽ ጢስ ምናምን እነሱም ድንጋይ መወርወር ሆነ እኛም በመሀል ገብተን ታካሉም አስለቃሹ እንዲያቆሙ ተማሪዎቹም ድንጋይ እንዲያቆሙ የተማሪዎች ህብረት በኩል እንዲያቆሙ አረግን። ማታውኑ በዛ መልኩ ተረጋግቶ አደረ። ያ የተመታውንም ልጅ እኔና ባልደረባ ሄደን አረር ሆስፒታል አየነው። ጭንቅላት መፈንከት ነው። ትልጁንም አናግረነዋል በአካል ዛሬ ጠዋት ቀጠለ። እንግዲህ ጎማ የመቃጠል ነገር ነበረ። አሁን ደህና ነን። አሁን ያለው ሁኔታ በጣም ደህና ነው። ጥያቄው በዛሬ ሁለትም የቀጠለ ሲሆን ዛሬ ከሰዓት ላይ የዩኒቨርሲቲው ፕሬዚዳንት ከተማሪዎች ጋር ውይይት ማድረጋቸውን በውይይቱም ትምህርት ለመጀመር የሚፈልጉ ተማሪዎች መኖራቸውን ሆኖም የተወሰኑ ተማሪዎች እንደሚከለክሏቸው መናገራቸውን ዶክተር ጀማል ተናግረዋል። ለአሜሪካ ድምፅ አዲስ ቸኮለኝ ጅጅጋ።